የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ 3 ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። ¶¶ በመጪዎቹ ስድስት ወራት በኢትዮጵያ የነፍስ አድን እርዳታ ለማቅረብ አንድ ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። አንዱ ዓላማችን በኢትዮጵያ ያለው የሰብአዊ እርዳታ ፍላጎት ሁኔታ ዓለም አቀፍ ትኩረት እንዲያገኝ ማድረግ ነው። በኢትዮጵያ 4.5 ሚሊዮን ተፈናቃዮችን ጨምሮ 21 ሚሊዮን እርዳታ ፈላጊዎች እንዳሉ መታወቅ አለበት። በተመድ የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በምጻሩ ተመድ ኦቻ የቃል አቀባይ የሆኑት ጀንስ ክላርክን ነበር የሰማችሁት። ይህንንና ሌሎችንም የሀገር ውስጥና የውጭ ሀገር ዘገባዎች ይዘን መጥተናል። ረቡዕ ሚያዝያ 9 2016 ዓ ም ክቡራትና ክቡራን፣ እንደምናመሻችሁ ሳስተናግዳችሁ የማምሻው እንግዶል ነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። ለዜናው ደረጀ ደስታ በስቱዲዮ ይገኛል። ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ ጋበዝኩ። አሁን ወደ ዓለም ዜናው። ጤና ይስጥልኝ አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሰሜን ጎንደር ዞን ዳባት ወረዳ ለሁለት ሳምንታት ታግቶ የቆየውና ለማስለቀቂያ አራት መቶ ሺህ ብር የተጠየቀበት ኤርትራዊ ሕፃን ትናንት ማምሻውን መለቀቁን ወላጅ አባቱ አቶ ማህመድ ኡስማን ለአሜሪካ ድምፅ አረጋግጠዋል። በአማራ ክልል ሰሜን ጎንደር ዞን ዳባት ወረዳ የጭላ ቀበሌ በተቋቋመው የአለም ዋጭ የስደተኞች መጠለያ ጣቢያ የሚኖሩት ኤርትራዊው ስደተኛ አቶ መሐመድ ዑስማን ልጃቸው አማን መሐመድ የታገተው ባለፈው መጋቢት 26 2016 ዓ.ም እንደነበር በትናንትናው የዜና ሽፋናችን መናገራቸው ይታወሳል። አማን መሐመድ በመጠለያ ጣቢያው አቅራቢያ ከሚገኘው የዳባት ትምህርት ቤት ከቀኑ 10 ሰዓት ላይ በመመለስ ላይ እያለ ባልታወቁ ሰዎች ታግቶ መወሰዱን አባቱ ተናግረው አጋቾቹ እየደወሉ ለማስለቀቂያ 400 ብር እንዲከፍሉ ሲጠይቋቸው እንደነበር ገልጸዋል። የተጠየቀውን ገንዘብ ለማሰባሰብ በልመና ላይ ተሰማርተው እንደነበር የጠቀሱት አቶ መሐመድ ኡስማን ትናንት ማምሻውን ግን አጋቾቹ 200 ሺህ ብር ተቀብለው ልጁን እንደለቀቁት ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስ አራት የቀድሞ የማላዊ መንግሥት ባለስልጣናት በከፍተኛ ሙስና ውስጥ በመሳተፋቸው ወደ አገሯ እንዳይገቡ ከልክላለች ሲል የውጭ ጉዳይ ሚኒስቴር ዛሬ ረቡዕ አስታወቀ። አራቱ ባለስልጣናት መንግስታዊውን የፖሊስ ተቋም የስራ ኮንትራት ውል አሳልፎ ለመስጠት ከግል ንግድ ድርጅቶች ባለቤት ጉቦና ሌሎች ዋጋ የሚያወጡ መደለያዎችን በመቀበል የተሰጣቸውን የህዝብ ስልጣን አላግባብ ተጠቅመዋል ሲል የሚኒስቴሩ መግለጫ አመልክቷል። ዩናይትድ ስቴትስ ለሙስና የተጋለጡ ባለስልጣኖችን ተጠያቂነት በማስተዋወቅ በመንግስት ግዢ ሂደቶች ውስጥ ግልጽነትና ታማኝነት እንዲኖር በማበረታታት ፍትሐዊና የበለጸገ አገር ለማምጣት የሚሰሩት የማላዊ ዜጎች ጋር ትቆማለች፣ ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቴው ሚለር በመግለጫቸው አስታውቀዋል። የማላዊው ፕሬዚደንት ላዛሩስ ቻኩዌራ ከቅርብ ዓመታት ወዲህ በሙስና ላይ ዘመቻ ከፍተዋል። እንደ ኤሮፓ አቆጣጠር በጥር ወር 2022 የሙስና ወንጀል ክስ በተመሰረተባቸው ሶስት ሚኒስትሮች ሳቢያ የአገሪቱን ካቢኔ በሙሉ በትነዋል። በዚያው ዓመት መገባደጃ ላይ የማላዊ ጸረ ሙስና ቢሮ የአገሪቱን ምክትል ፕሬዚዳንት ሳሎ ክላውስ ቺልማን በሌብነት ከሶ አስረዋል። የጸረ ሙስና ቡድኑ በአገሪቱ የመንግስት ግዢ ስርዓት፣ ኮንትራት አሰጣጥ ላይ ተጽዕኖ በማድረግ የመንግስትን ሀብት ዘርፈዋል ያላቸውን የማላዊ መንግስት ባለስልጣናትን ሲመረምር ቆይተዋል። የዩክሬን ባለስልጣናት ሰሜናዊቷ ቼርኒሂቭ ከተማ በሩሲያ ሚሳኤል ጥቃት መመታቷን ዛሬ ረቡዕ አስታወቁ። የቼርኒሂቭ ከንቲባ አሌግዛንደር ሎማኮ በጥቃቱ ቢያንስ 16 ሰዎች ሲገደሉ፣ 18 ሰዎች ቆስለዋል ሲሉ በማህበራዊ ሚዲያው መድረክ ቴሌግራም አስታውቀዋል። የክልሉ ርዕሰ መስተዳድር ይሼዝላቭ ቻውስ እንደተናገሩት በመሀል ከተማው አቅራቢያ የሚገኙ የአካባቢዎች በበርካታ ሚሳይሎች ተመተዋል። በሌላም በኩል የሩሲያ መከላከያ ሚኒስቴር ሞርዶቪያ ክልል ላይ የዩክሬን ሰው አልባ አውሮፕላን ወይም ድሮን መደምሰሱን ዛሬ ረቡ አስታውቋል። ዜለንስኪ ሁኔታው በቅርብ ቀናት ውስጥ እስራኤልን ከኢራን ሰው አልባ አውሮፕላኖችና ከሚሳኤል ጥቃቶች ለመከላከል ከሚደረገው ሁለገብ ጥረት ጋር አነጻጽረዋል። ዩክሬን በቂ የአየር መከላከያ መሳሪያዎችን ብታገኝና ዓለም የሩሲያ ሽብርተኝነትን ለመከላከል ያለው ቁርጠኝነት በቂ ቢሆን ኖሮ ይህ አይከሰትም ነበር ያሉት ዜሌንስኪ አሸባሪዎች ሕይወትን ሊያጠፉ የሚችሉት ሽብርን ለማስቆምና ሕይወትን የሚያድኑትን በመጀመሪያ ሲያስፈራሩ ብቻ ነው። ውሳኔው አስፈላጊ ነው፣ ድጋፍ አስፈላጊ ነው ብለዋል። በኢንዱስትሪ ከበለጸጉት የቡድን ሰባት አገራት አቻዎቻቸው ጋር ጣሊያን ውስጥ በሚደረገው ስብሰባ እየተሳተፉ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቻይና ለሩሲያ መከላከያ ኢንዱስትሪ የምታደርገውን ድጋፍ በተመለከተ የአሜሪካ ስጋት አንስተው እንደሚወያዩ የውጭ ጉዳይ ሚኒስትራቸው ገልጸዋል። ዩናይትድ ስቴትስ ጉዳዩ ያሳሰባትና ከቻይና ጋር ስትነጋገርበት የቆየች መሆኑን ቃል አቀባዩ ተናግረዋል። የውጭ ጉዳይ ሚኒስትሩ ብሊንከን በመጪዎቹ ሳምንታት ወደ ቻይና ለመጓዝ እቅድ አላቸው ያሉት ቃል አቀባዩ ጉዳዩን ያነሱታል ተብሎ የሚጠበቅ ነው ሲሉም አክለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኒውዮርክ በመቶ ሺዎች የሚቆጠሩ ጥቁር ስደተኞች በከተማው መጠለያ ስርዓትና በስደተኞች ድጋፍ ሰጪ አገልግሎቶች ውስጥ ዘር ሃይማኖትና ቋንቋ ልዩነቶችን አስመልክቶ ስለተነሱ ጥያቄዎች ምላሽ ይሰጥበታል ከተባለው ከኒውዮርክ ከተማ ምክር ቤት አዳራሽ ትላንት ማክሰኞ ታድመዋል። የከተማው ምክር ቤት የከተማ አገልግሎትን በሚጠቀሙ ስደተኞች ላይ የመረጃ አሰባሰብን ለማሻሻልና የፌዴራል መንግስት የኢሚግሬሽን ማመልከቻ ክፍያዎችን እንዲተው ወይም እንዲከፍል የሚያሳስብ የውሳኔ ሀሳብ አቅርበዋል። የከተማው ምክር ቤት አባላት ጥቁሮች ስደተኞች በብዛት ከመጠለያ እንደሚመለሱ በአፍ መፍቻ ቋንቋቸው እርዳታ እንደማያገኙና ከሌሎች በተለየ ለሃይማኖታዊ አምልኮ የጸሎት ስፍራ ማግኘት እንደሚቸገሩ የከተማው ባለስልጣናት ራሳቸው ያመኗቸው አንዳንድ መረጃዎች እንዳሏቸው ተናግረዋል። ተጨማሪ መረጃዎች እንዲቀርቡላቸውም ጠይቀዋል። ድምጻቸውን ለማሰማት በቦታው ላይ የነበሩ አንዳንድ ስደተኞች የሥራና የመኖሪያ ቤት መረጃዎችን እንደሚሹ የተነገረ ሲሆን ብዙዎቹ በከተማው አስተዳደር የሚመራ የጤና መድህን ማግኘት እንደሚችሉ እንደማያውቁ ተጠቅሷል። የፕሬዚደንት ጆ ባይደን አስተዳደር የኢሚግሬሽን እፎይታና የስራ ፍቃድ ብቁነትን የሰጠው ከተወሰኑ አገራት ለመጡ ስደተኞች ብቻ መሆኑም ተመልክተዋል። የሚያንማር ወታደራዊ መንግስት በእስር ላይ የሚገኙት የቀድሞ መሪ አንሳንሱኪ በተነሳው የሙቀት ማዕበል ሳቢያ ከእስር ቤት ወደ ቤት የቁም እስረኝነት መዛወራቸውን አስታወቀ። አንሳንሱኪና የተወገደው መንግስታቸው የቀድሞ ፕሬዚደንት ዊን ሜንት ከሙቀቱ ማዕበል የተነሳ ከእስር ቤቱ ከተዛወሩ አዛውንቶችና አቅመ ደካሞች መካከል መሆናቸውን ለውጭ መገናኛ ብዙኃን ትናንት ማክሰኞ መግለጫ የሰጡት የወታደራዊ ቃል አቀባይ ተናግረዋል። ደጋፊዎቻቸውና የመብት ድርጅቶች ለፖለቲካ ሲባል የተፈበረኩ ናቸው በሚሏቸው በተለያዩ ወንጀሎች 27 ዓመት ተፈርዶባቸው ሳንሱሂ በምኒያማር ዋና ከተማ ኔፕታ ውስጥ እስራት ላይ ይገኛሉ። ስምንት ዓመት የተፈረደባቸው የቀድሞ ፕሬዚዳንት ዊን ሚንት የታሰሩት በሚያንማር ባጎ ክፍለ ግዛት ታውንጉ ውስጥ ነው። ወታደራዊ መንግስት በዚህ ሳምንት በሚያንማር የሚከበረውን አዲስ ዓመት ምክንያት በማድረግ ዛሬ ረቡዕ ከ3000 በላይ ለሚሆኑ እስረኞች ምህረት ሰጥተዋል። በመጨረሻም ቲክቶክ አዲሱ መተግበሪያው ቲክቶክ ላይት በፈረንሳይና ስፔን አገልግሎት ላይ መዋል ከጀመረ በኋላ ህጻናትና ተጠቃሚዎች የአእምሮ ጤንነት ላይ ሊያስከትል ስለሚችለው አደጋ ቁጥጥርና ጥንቃቄ ያለውን ግምገማ ለማቅረብ 24 ሰዓት አለው ሲል የአውሮፓ ኮሚሽን ዛሬ ረቡ አስታወቀ። ከዋናው ቲክቶክ መተግበሪያ አንሶ የወጣው የቲክቶክ መተግበሪያ ተጠቃሚዎች ተከፍሏቸው የቪዲዮ ምስሎችን እንዲመለከቱ በማድረግ በሚያስቆጥሯቸው ነጥቦች የመግዛት አቅምና ዋጋ ያላቸውን የስጦታ ካርዶች የሚሸልም ነው። በመተግበሪያው ተሳታፊ ለመሆን ተጠቃሚዎች ቢያንስ እድሜያቸው ከ18 ዓመት በላይ መሆን ይኖርባቸዋል። ሽልማቱን ለማግኘት በቀን እስከ አንድ ነጥብ 06 ዶላር የሚደርስ ሽልማት ለማግኘት በየቀኑ አንድ ሰዓት ድረስ ቪዲዮን መመልከት ይችላሉ። ቲክቶክ ያወጣው አዲሱ ቀላል ተሳትፎና ሽልማት መተግበሪያ ለአካለ መጠን ያልደረሱ ህጻናትን ስለመጠበቅ እንዲሁም በተጠቃሚዎች የአእምሮ ጤና ላይ በተለይም ሱስ አስያዥ ባህርያትን ከማነሳሳት ጋር ተያይዞ ሊያመጣ የሚችለውን ተጽዕኖ ይመለከታል ሲል የአውሮፓ ህብረት ኮሚሽን አስታውቋል። የቲክቶክ ቃል አቀባይ ይህንን አዲስ መተግበሪያ በተመለከተ ከኮሚሽኑ ጋር በቀጥታ ተገናኝተናል፣ ለመረጃው ጥያቄም ምላሽ እንሰጣለን ብለዋል ሲል አጃንስ ፍራንስ ፕሬስ ዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ወደ እንግዱ ወልዴ መልሳቸዋለሁ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት የረቡ ምሽት ስርጭታችንን ነው። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየ ገበያነት፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እናልፋለን። በመጪዎቹ ስድስት ወራት ውስጥ በኢትዮጵያ የነፍስ አድን እርዳታ ለማቅረብ አንድ ቢሊዮን ዶላር እንደሚያስፈልግ ያስታወቀው የተባበሩት መንግስታት ድርጅት ለዚሁ ዓላማ ትናንት ማክሰኞ በስዊዘርላንድ ጄኔቫ በተካሄደ የገቢ ማሰባሰቢያ ዝግጅት ከ600 ሚሊዮን ዶላር በላይ የተስፋ ቃል መገባቱን ገለጸ። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በምህጻሩ ዩኤን ኦቻ ምክትል ቃል አቀባይ ጄንስ ላርክ ለአሜሪካ ድምፅ ከጄኔቫ በሰጡት የስልክ ቃለ መጠይቅ ገቢው የተገኘው ከ20 ለጋሾች መሆኑን ጠቅሰዋል። አስቸኳይ እርዳታ የሚያስፈልገው አንድ ቢሊዮን ዶላር እስኪገኝ ድረስም ጥሪ ማቅረባቸውን እንደሚቀጥሉ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በምህፃሩ ዩኤን ኦቻ ምክትል ቃል አቀባይ ጀንስ ላርክ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ትላንት ማክሰኞ ሚያዝያ 8 ቀን 2016 ዓ ም የኢትዮጵያ ወዳጅ ሀገራትና ዓለም አቀፍ አጋር ድርጅቶች በጀኔቫ የገቢ ማሰባሰቢያ ዝግጅት ማካሄዳቸውን ገልጸዋል። ድርጅቱ ከኢትዮጵያና ከእንግሊዝ መንግስታት ጋር በመተባበር ያካሄደው የዚሁ ዝግጅት ዓላማ ከገቢ ማሰባሰብ ያለፈ እንደነበረም አመልክቷል። አንዱ ዓላማችን በኢትዮጵያ ያለው የሰብዓዊ እርዳታ ፍላጎት ሁኔታ ዓለም አቀፍ ትኩረት እንዲያገኝ ማድረግ ነው። በኢትዮጵያ 4.5 ሚሊዮን ተፈናቃዮችን ጨምሮ 21 ሚሊዮን እርዳታ ፈላጊዎች እንዳሉ መታወቅ አለበት። ከእነዚህ ውስጥ 10 ሚሊዮን ሰዎች በሚቀጥሉት የተወሰኑ ወራት ለከፋ የምግብ እጥረት ይጋለጣሉ። ይህ ሰብዓዊ ቀውስ ወደ ከፋ ደረጃ ከመሸጋገሩ በፊት ያሉንን ዕድሎች ተጠቅመን የነፍስ አድን ስራዎችን ማከናወን ይኖርብናል። በተያዘው የፈረንጆቹ ዓመት 2024 ወይም እስከ መጪው ጥር ወር 2017 ድረስ በኢትዮጵያ ላሉ ተረጂዎች እርዳታ ለማቅረብ 3.2 ቢሊዮን ዶላር እንደሚያስፈልግ ምክትል ቃል አቀባዩ አመልክተው የአሁኑ የገቢ ማሰባሰቢያ ስነ ስርዓት የተዘጋጀውን በቅርቡ ለሚያስፈልገን አስቸኳይ የእርዳታ አቅርቦት ነው ብለዋል። ከመጪዎቹ ሶስት እስከ ስድስት ወራት ባሉት ጊዜያት የነፍስ አድን እርዳታ ለማቅረብ አንድ ቢሊዮን ዶላር ያስፈልገናል። የከፋ የምግብ እጥረት የሚከሰትበት ጊዜ ከመድረሱ በፊት ይህን ያህል ገንዘብ እንፈልጋለን። በመጪዎቹ ወራት በኢትዮጵያ አስር ሚሊዮን ሰዎች ለከፋ የምግብ እጥረትና ለሌሎችም ችግሮች እንደሚጋለጡ ስጋቱ አለ። በትናንቱ የገቢ ማሰባሰቢያ ሥነ ሥርዓት ላይ ከ20 ለጋሾች ከ600 ሚሊዮን ዶላር በላይ ገቢ ቃል ተገብቷል። ሆኖም አሁንም ለጋሾች ድጋፍ እንዲያደርጉ ጥሪያችንን እንቀጥላለን። ለአጭር ጊዜ እርዳታ ለማቅረብ የሚያስፈልገንን 1 ቢሊዮን ዶላር ለመሙላት ገና መጓዝ ያለብን ርቀት አለ። ከ3 ቢሊዮን ዶላር በላይ ዓመታዊውን የእርዳታ ፍላጎት ለማሟላትም እንዲሁ ዩኤን ኦቻ ከጀኔቫ ባወጣው መግለጫም በገቢ ማሰባሰቢያ ስነ ስርዓቱ ከ610 ሚሊዮን ዶላር በላይ ገቢ መገኘቱን አስታውቋል በእርዳታ ፍላጎትና አቅርቦት መካከል ያለውን ክፍተት ማሳየት ሌላው የዝግጅቱ ዓላማ እንደሆነም ገልጿል በስነ ስርዓቱ ላይ የተሳተፉት የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለ ማርያም በሰብአዊ እርዳታ አቅርቦት ያለው ክፍተት አሁንም የሰፋ መሆኑን ጠቁመው ለችግሩ በጊዜ ምላሽ መስጠት ይጠበቅብናል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ጆሴ ሙሲያ ደግሞ የገቢ ማሰባሰቢያ ስነ ስርዓቱ የመጀመሪያ እንደሆነ ጠቅሰው እርዳታው በየዓመቱ እያደገ እንደሚሄድ ተስፋ አደርጋለሁ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡ ስርጭታችንን ነው። ቀደም ሲል ያደመጣችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ከትናንት በስቲያ ጀምሮ በመንግሥትና በፋኖ ተጣቂዎች መካከል ዳግም በተቀሰቀሰው ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። ስማቸውን በይፋ እንዳን ጠቅስ የጠየቁን የጃዊ ከተማ ነዋሪዎች ዛሬም በከተማው እየተሰማ ባለው የተኩስ ድምፅ የተነሳ ከቤት መውጣት እንዳልቻሉ ገልጸው ካለፈው ሰኞ ጀምሮ ከእንቅስቃሴ ተቆጥቦ እንደሚገኙ አመልክተዋል። ከአካባቢው ባለሥልጣናትና ከሆስፒታል ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ዝርዝሩን ይዛለች። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በጃዊ ወረዳ ከትናንት በስቲያ ሰኞ ሚያዝያ 7 ቀን 2016 ዓ ም ጀምሮ እስከ ዛሬ ረቡዕ ድረስ በመንግስትና በፋኖ ታጣቂዎች መካከል በቀጠለው ግጭት ሲቪሎች መጎዳታቸውን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ተናግረዋል። ትላንት ማክሰኞ በመኖሪያ ቤት ላይ አርፏል ባሉት ከባድ መሳሪያ ሰዎች ለጉዳት መዳረጋቸውን አስረድተዋል። ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን የከተማው ነዋሪዎች በማን እንደ የተተኮሰ የማይታወቅ ከባድ መሳሪያ በመኖሪያ ቤቶች ላይ በመውደቁ ሲቪሎች መሞታቸውንና መቁሰላቸውን ገልጸዋል። ትላንት አስራ አንድ ሰዓት አካባቢ ከየት እንደሚመጣ እናቅም። ትላልቅ መሳሪያ ነው የሚወረወርቻ፣ አብዛኛው ቦታ ላይ አርፏል። አንድ ገበያው አካባቢ አንድ ነጋዴ ተጎድቷል። ገበያው አካባቢ ጥሏል። በዳንግላ በር እንደዚሁ እዚህ ግባቻ የሚባል ሰፈር ገብርኤል የሚባለው ቤተክርስቲያን አካባቢ ላይ የኔ እንዲሁም አማቶቼ ነበሩና እነሱ ፊት ለፊት ላይ የተመታው ቤት ወደ አምስት ሴቶች ሲቆስሉ ሁለት ሰዎች ተገለዋል። እነዚህ የሞቱትም የታጠቁ ኃይል አይደለም። ዝም ብሎ ንፁዋን ናቸው፣ ጽ ሴቶች ናቸው። እና ከእነዛ ውስጥ አንደኛዋ የእኔ የቅርብ ቤተሰብ ናት። እኔ አማቶች ድጃፍ ላይ የተገደሉት ሁለቱ ናቸው። በሆስፒታል በታች አንድ ተገሏል እና አሁንም የተለያየ ቦታ ነው፣ በአንድ አቅጣጫም አይደለም ዙሪያውን ተኩስ አሉ። ስማቸውን በሚስጥር እንድንይዝ የጠየቁን ሌላው ነዋሪም ዛሬም በቀጠለው የተኩስ ልውውጥ በከተማ ውስጥ ምንም አይነት እንቅስቃሴ ያለመኖሩን ተናግረዋል። አንድ አካባቢ የወደቀው አንዲት እናት ሁለት ልጆችን ነው የሞተው እሱ እነዚህ ለእኔም ለመኖሪያ በጣም ቅርብ አካባቢ ያሉ ሰዎች ናቸው። እጽዋን ናቸው። ሌላ አካባቢ ሁለት ሰዎች ሙተዋል። አንደኛው እንኳን የመንግስት ሰራተኛ ግብር ያለውና ነው ነው ያሉት ሁሉቹም ለህይወት ህልፈት የተዳረጉት በከባድ ፍንዳታ ነው ድምፁን ብቻ ስለሆነ የምንሰማው መሳሪያ ብትር መሆኑን ብቻ ነው የምናውቀው እንጂ የትኛው ኃይል ነው ተኩሶ የላከው የሚለውን ነገር ማወቅ እንቸገራለን። ዛሬም ጦርነቱ ቀጥሏል። እንግዲህ የጥይት ድምፅ ዙሪያውን ይሰማናል። ው ከተማው ላይ ምንም አይነት የተሽከርካሪ ሆነ የድርጅት እንቅስቃሴ አልነበረም። ከተማው ጭር ብሎ ነው የዋለው። በጃዊ ወረዳ ስለ አገረሸው ግጭት በመንግስት በኩል የተባለ ነገር የለም። የአሜሪካ ድምፅ ከአካባቢው ባለስልጣናትና ከሆስፒታል ተጨማሪ መረጃ ለማግኘት ያደረገው ጥረትም አልተሳካም። ወደ ወረዳዋ ከንቲባ የእጅ ስልክ ላይ ደው ስልካቸው አይሰራም። ካለፈው አመት ነሐሴ ወር ጀምሮ በመንግስትና በፋኖ ቡድን ታጣቂዎች መካከል ያለው ግጭት በተለዋጭ ገጽታ ቀጥሎ ይገኛል። በቅርቡ የክልሉ መንግስት ኮሚዩኒኬሽን አገልግሎት በፌስቡክ ገጹ ባወጣው መግለጫ ህግ የማስከበር ስራውን አጠናክሮ እንደሚቀጥል ማስታወቁ ይታወሳል። የትጥቅ ግጭቱ የሲቪል ሰዎችን ህይወት አደጋ ላይ መጣሉን የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያየ ጊዜያት ባወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ በተጠናቀቀው አመት ህዳር ወር ባወጣው መግለጫ በከተሞችና በዙሪያቸው በሚካሄደው ግጭት ንጹሐን ዜጎችና ንብረቶቻቸው እንዲሁም የህዝብ መሰረተ ልማትና አገልግሎት ተቋማት ኢላማ መደረጋቸውን በአጽንዖት አውግዟል። ለአሜሪካ ድምጽ አስቴር ምስጋ ነው። አራተኛ ዙር ወረራ ተፈጽሞብኛል ሲል የአማራ ክልል ህወሓትን ከሰሰ፣ ይላል ቀጣዩ ዘገባችን። የአማራ ክልል መንግስት ህወሓት በአማራ ክልልና በህዝቡ ላይ ለአራተኛ ጊዜ ብሎ የገለጸው ወረራ ፈጽሟል ሲል ከሷል። የክልሉ መንግስት ዛሬ ማክሰኞ ባወጣው መግለጫ ወረራው የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የጣሰ እንደሆነ አመልክቷል። ወረራ ፈጽመዋል ሲል የከሰሰው አካል በኃይል ከያዛቸው አካባቢዎች እንዲለቅ ክልሉ በመግለጫው ጠይቆ ይህ የማይሆን ከሆነ ግን ክልሉ ሀገርን ከማፍረስ ለመታደግና ህዝቡንም ከጥቃት ለመከላከል እንደሚገደድ አስጠንቅቋል። መስፍን አራጌ ዝርዝሩን ያሰማናል። የአማራ ብሔራዊ ክልላዊ መንግስት ዛሬ ረቡዕ ሚያዝያ 9 ቀን 2016 ዓ ም ባወጣው መግለጫ ህወሀት ሲል የጠራው ሀይል የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት ሙሉ በሙሉ በመጣስ በህዝባችን ላይ አራተኛ ዙር ወረራ ፈጽሟል ሲል ከሷል። ህወሀት የአማራ ክልል ተማሪዎችን የመማሪያ መጽሐፍ እንደ ሰበብ ተጠቅሞ በትግራይ ክልል ጊዜ አስተዳደር ካቢኔ በኩል ይፋዊ ጦርነት አውጇል የሚለው መግለጫው የቀረቡለትን የሰላም አማራጮች ወደ ጎን በመተው የማንነት ጥያቄ በሚነሳባቸው የራያላማ ሲመጣ ራያባላ ኦፍላ ኮረምና ዛታ አካባቢዎች ላይ ወረራ መፈጸሙን አስታውቋል። መግለጫው ህወሀት አራተኛ ዙር ወረራ ፈጽሞባቸዋል ሲል የዘረዘራቸውን ቦታዎች ጨምሮ የወልቃይት ጠገዴና ጠለምታ አካባቢዎችን ህገ መንግስቱ በ1987 ዓ ም ከመጽደቁ በፊት በኃይል ጠቅልሎ ወስዷል። አሰቃቂ የዘር ማጥፋት ወንጀልም ፈጽሞባቸዋል በማለት ይዘረዝራል። ኃይሉ ከተቆጣጠራቸው አካባቢዎች በአስቸኳይ ለቆ እንዲወጣ የጠየቀው የአማራ ክልል መንግስት ይህን ማያድርግ ከሆነ ግን የ ክልሉ መንግስትና ህዝብ ከሌሎች ወንድምና እህት ኢትዮጵያውያን ጋር በአንድነት በመሆን ሀገርን ከመፍረስ ለመታደግና ና ህዝቡንም ከጥቃት ለመከላከል እንደሚገደድ አሳስቧል። በአሳሳች የፕሮፓጋንዳ ስራዎች ምክንያት በህወሀት ጉዳይ ላይ የተሳሳተ አቋም ይዟል ላለው አለም አቀፉ ማህበረሰብ ባስተላለፈው መልእክትም ህወሀት ፈጽሞታል ያለውን ወረራ በጥብቅ እንዲያወግዝና ከጎኑ እንዲቆም ጠይቋል። መግለጫው በየደረጃው ላለው የፖለቲካና የጸጥታ መዋቅር፣ ለክልሉ ህዝብና ለፌዴራሉ መንግስት ጥሪም አቅርበዋል። በተመሳሳይ ሁኔታ የአማራ ብሔራዊ ንቅናቄ አብን ከትናንት በስቲያ ሰኞ ባወጣው መግለጫው ተፈጽሟል ያለውን ወረራ መንግስት እንዲያስቆም ጠይቆ ወረራውን በዝምታ የሚመለከት ከሆነ ግን ችግሩ በራያ ብቻ እንደማይቆም አሳስበዋል። በአማራ ክልል መግለጫ ላይ ምላሽ ለማግኘት ወደ ህወሓት ጽህፈት ቤት ኃላፊም ሆነ ወደ ትግራይ ክልል ጊዜ አስተዳደር በስልክና የጽሁፍ መልእክት በመላክ ጥረት ብናደርግም አልተሳካለንም። የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስን ደግሞ በእጅ ስልካቸው አግኝተናቸው በኔትወርክ መቆራ ባለሥልጣናት ምክንያት ለመደማመጥ አልቻልንም። ይሁንና አስተዳዳሪው ከቀናት በፊት ለአሜሪካ ድምፅ በሰጡት አስተያየት በአካባቢዎቹ የተጋነነ ግጭት እንደሌለ ጠቅሰው ያለውም ግጭት ቢሆን የተፈጠረው ከራይ አላማጣ አካባቢ ትንኮሳ በመቀስቀሱ ነው ማለታቸው ይታወሳል። ትናንት ለጋዜጠኞች መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌተናል ጄኔራል ታደሰ ወረደ ደግሞ ግጭቱ የተካሄደው በተፈናቀሉ ሚሊሻዎችና በአማራ ክልል በተዋቀሩት የራይ አላማጣ ታጣቂ አካላት መካከል ነው ብለው ነበር። ዛሬ ከኮረም ከተማ ተፈናቅለው ከሕፃን ልጃቸው ጋር እግራቸው ወደ አመራቸው በመጓዝ ላይ መሆናቸውን የተናገሩ አንድ አስተያየት ሰጭ በበኩላቸው ግጭቱ ከራያ አላማጣ ወረዳ ዙሪያ በተጨማሪ በኮረም አካባቢም እንደተከሰተ ተናግረዋል። መንደር ላይ እንጀራ የለመንም ነው። ምን ይዘን የምንወጣ ነው እና ስቃዩ ከባድ ነው። ዋጥም አለ፣ ረሀብ አለ፣ ዳገት ቁልቁለት መውረድ አለ። መሳሪያቸውን እንደያዙ ነው ከተማ እየገቡ ያሉት። አማራነት ኃጢአት የሆነበት ባደግክበት በተወለድክበት ሀገር እንዳትኖር አድርጎ የተሰራብን ስለሆነ ምንም ማድረግ አንችልም። እንግዲህ ያው ገና በጉዞ ላይ ነን። ምን እንደሚገጥመንም ወደፊት አናቅም። ሌትናል ጀኔራል ታደሰ በትናንቱ መግለጫቸው ከጦርነቱ በኋላ የተመሰረቱ አስተዳደሮች እንዲሁም የአካባቢ ፖሊስ እና የጸጥታ መዋቅሮች እንዲፈርሱ፣ ከጦርነት በኋላ በአካባቢዎቹ የተቀጠሩ የመንግስት ሰራተኞች እንዲለቁ፣ በየስፍራው የተቀመጡ የቦታ ስሞችና ባንዲራዎችም እንዲነሱ ከፌዴራል መንግስቱ ጋር ተግባብተናል ብለዋል። ጀኔራሉ ተግባብተንበታል ባሉት ጉዳይም ሆነ በአካባቢዎቹ በተፈጠረው ሰሞናዊ የጸጥታ መደፍረስ እስካሁን ከፌዴራል መንግስቱ የተባለ ነገር የለም። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ግን የፌዴራሉ መንግስት የማንነትና የወሰን ጥያቄዎች በህዝበ ውሳኔ ብቻ ይፈታል የሚል አቋም እንዳለው ተናግረው ነበር። ሚኒስትሩ ሁለቱም ክልሎች ሊያስፈጽሙት ይገባል ያሏቸውንም ጉዳዮች ሲዘረዝሩ የወሰንና የማንነት ጥያቄውን ልባት እስኪያገኝ የመከላከያ ሰራዊቱ ከአካባቢው ህብረተሰብ ጋር በመተባበር ሰላም እና ደህንነትን ይጠብቃል። ተፈናቃዮች ያለምንም ቅድመ ሁኔታ መመለስ ይኖርባቸዋል። በነዋሪው ህዝብ ምርጫ የአካባቢ አስተዳደር ይመሰረታል። ሁኔታው ሲረጋጋም ህዝበ ውሳኔ ይካሄዳል ነበር ያሉት። አሁን አካባቢዎቹን በማስተዳደር ላይ ያለው አካል ይፍረስ ወይም ባለበት ይቀጥል በሚኒስትሩ መግለጫ ላይ የተመለከተ ነገር የለም። ይህ በእንዲህ እንዳለ በተፈጠረ የጸጥታ ችግር ወደ ቆቦ ከተማና ሌሎች አካባቢዎች ተፈናቅለው የሚወጡ የራያ አላማጣ ወረዳና የኮረም ከተማ አካባቢ ነዋሪዎች ቁጥር መጨመሩን የአሜሪካ ድምጽ ያናገራቸው ተፈናቃዮች አመልክተዋል። ህወሀት ታጣቂዎች ቀጥታ መቶ የአማራ ታጣቂ ምልሻና ፖሊሱ ወጣ፣ ከዛ ሰው መፈናቀል ጀመረ ማለት ትናንት ማክሰኞ ከአሜሪካ ድምጽ ጋር የአፍታ ቆይታ የነበራቸው የራያላማጣ ከተማ ጊዜ አስተዳደር ከንቲባ አቶ ኃይሉ አበራ በአስር ሺዎች የሚቆጠሩ ዜጎች ከራያላማጣና አካባቢው ተፈናቅለው መውጣታቸውን ጠቁመው ወደ ቆቦ ከተማ ለገቡት ከከተማ አስተዳደሩ ጋር በመነጋገር በኢንዱስትሪ ፓርክ ውስጥ እንዲያርፉ መደረ ደረጉን አስታውቀው ነበር። ከትግራይ ክልል ወደ ራያ አላማጣ ወረዳ ዘልቀዋል የተባሉት የታጠቁ ኃይሎች በአላማጣ ከተማ ዙሪያ ከ2 ኪሎ ሜትር ባነሰ ርቀት በአካባቢው ላይ መስፈራቸውንና ከተማዋ ግን አሁንም በአገር መከላከያ ስር መሆኗን ጊዜያዊ ከንቲባው ኃይሉ አበራ ተናግረዋል። በአንጻሩ የኮረም ከተማ ከትግራይ ክልል በኃይል በገቡ ታጣቂዎች ቁጥጥር ስር መሆኗን ከኮረም ተፈናቅለው የመጡ አስተያየት ሰጫዎች ጠቁመዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። ቀጣዩ ዘገባ ደግሞ በኮሬ ዞን ሁለት አርሶ አደሮች በታጣቂዎች ተገደሉ ይላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ሁለት አርሶ አደሮች በምዕራብ ጉጂ ከምዕራብ ጉጂ በሚነሱ ታጣቂዎች መገደላቸውንና ከብቶቻቸውን በታጣቂዎቹ መዘረፋቸውን ቤተሰቦቻቸውና ነዋሪዎች ለአሜሪካ ድምፅ አስታውቀዋል። ትናንት ማክሰኞ በታጣቂዎቹ የተገደሉት አርሶ አደሮች በእርሻ ስራና በከብቶች ጥበቃ ላይ እንደነበሩ የዞኑ የሰላምና ጸጥታ መምሪያ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ዳኖ ቀበሌ ውስጥ እንደ ተገደሉ ከተገለጹ ሁለት አርሶ አደሮች ውስጥ አንደኛው አጎታቸው እንደሆንም የተናገሩት አቶ ይፍሩ ዮናስ ማዋች ማሳቸውን ሲያርሱ ብለው ከሰዓት በኋላ ከብቶች ጥበቃ ላይ እንደነበሩ አስረድቷል። በቀለ ጌዶ የተባሉት ሁለተኛው ሟች አርሶ አደር አካል ጉዳተኛ ስለመሆናቸውም አመልክተዋል። ትናንትና አስር ሰዓት አካባቢ ህይወቱ የተቀጠፈው ማለት ነው። በኮሬ ማህበረሰብ ላይ ተከታታይ ጥቃቶች የተፈጸሙ ነው ያሉት አቶ ይፍሩ ስለ ንጹሃን ሰዎች ጥቃትና የዘፈቀደ ግድያ ግን የሚጠይቅ አካል የለም ስሉ ቅሬታቸውን ገልጿል። በተለይ ከገና ህጎኝ ጸጥታ ስርዓት አለመኖሩ እጅግ በጣም የእኛም ሰው እየጎዳ ያለበት ሁኔታ አለ። እኛ ግራ እየገባ ነው። ቀን በቀን ይዜ ሞት ነው ያለ ነው። መብራቱ ሙሉጌታ የተባሉ ያን ይማኝ ደግሞ የቤት እንስሳት ሳይቀሩ በኢ ሰብአዊ ሁኔታ በመሳሪያ መደብደባቸውና የተረፉትም መዘረፋቸውን አክሏል። እዛ በጥይት ተመቶ የሞተ አለ። በአንድ ኮርማ በሬ ተመቶ የሞተ አለ። ደግሞ የሆነ ክየልን የሞተ አለ። ያው ሌላም አንድ የተወጋ ግ አለች። የቀረ ሁሉ ዜው ነው ሄዱ በግልት ከአምሳ በላይ ነው። የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም ትናንት ማክሰኞ ከቀኑ አስር ሰዓት በኋላ ሲሳይ ጨቢቀና በቀለ ጌዶ የተባሉ አርሶ አደሮች በታጣቂዎች እንደተገደሉ ለአሜሪካ ድምፅ አረጋግጧል። ሟቾቹ በማሳቸው ላይ የእርሻ ስራ ሲሰሩ የዋሉና ከብቶቻቸውን ሲጠብቁ የነበሩ አርሶ አደሮች መሆናቸውን የተናገሩት አቶ ተፈራም ስለ ጥቃት አድራሾች ማንነት ማብራርቷል። እንደነገርኩ ወጦ ውጭ የቆየ ታጥቀ ያህል ነው። በእነሱ በኩል በዘረፋ በግድያ ከሸኔ ጋር ምገናኝ አይደለም። አካባቢው በተላል ቁጥጥር ስር ስላለ ስርዓት አልበኝነቱ አለ። የፈለገ ዘራፊ ሌላም የደመኛም እንደፈለገ ይንቀሳቀሳል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ በታጣቂዎች ቁጥጥር ስር በመውደቁ የሕግ የበላይነትን ለማስከበር አዳጋች ሁኔታ ስለመፈጠሩም የዞኑ የሰላምና ፀጥታ መምሪ ኃላፊው አቶ ተፈራ በንዶራ ጠቁመዋል። ከምዕራብ ጉጂ ዞንና ከገላና ወረዳ ባለሥልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ስልካቸው ስለማይሰራ አልተሳካም። ባለፈው ሳምንት በዚሁ ዞን አንድ የአስራ ሦስት ዓመት ሕፃን ጨምሮ ሁለት አርሶ አደሮች መገደላቸው የሚታወቅ ሲሆን ነዋሪዎችም ሰላማዊ ኑሮ ለመምራት እንደተሳናቸውም ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴዎስን እናመሰግናለን። የበቴ ኡርጌሳን ግድያ ተከትሎ በባቱና መቂ ከተሞች ግጭት መቀስቀሱና ውጥረት መስፈኑ ተገለጸ። በምስራቅ ሸዋ ዞን በባቱና መቂ ከተሞች በኦሮሞ ነጻነት ተዋጊዎችና በመንግስት ኃይሎች መካከል ሰሞኑን እንደጀመረ የተገለጸው የተኩስ ልውውጥ ዛሬም መቀጠሉን ነዋሪዎቹ አስታውቀዋል። የአሜሪካ ድምፅ ያነጋግራቸው የባቱ ከተማ ነዋሪ ካለፈው ሰኞ ምሽት እስከ ትላንት ማክሰኞ ጠዋት በከተማዋ ቀጥሎ የነበረው የተኩስ ልውውጥ ለእንቅስቃሴ መገደብ እና ለአገልግሎቶች መቋረጥ ምክንያት ሆነዋል ብለዋል። በሌላ በኩል ከትናንት በስቲያ ሰኞ ምሽት በዚያው በመቂ ከተማ በተፈጸመ ጥቃት አራት የነዳጅ ማደያ ጠባቂዎች ታግተው እንደተወሰዱ ተመልክተዋል። በጉዳዩ ላይ ከመንግስት አካል ምላሽ ለማግኘት የተደረገው ሙከራ አልተሳካም። ገልሞ ወዳዊት ዝርዝሩን ያሰማናል። በኦሮሚያ ክልል ምስራቅ ሸዋ ዞን በባቱና መቂ ከተሞች ከትላንት በስቲያ ሰኞ ምሽት አንስቶ በኦሮሞ ነፃነት ሰራዊት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተደረጉ የትኩስ ልውውጥ ንብረቶች እንደወደሙና ሰዎችም ታግተው እንደተወሰዱ የከተሞቹ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በደህንነት ስጋት ምክንያት ስማቸው በይፋ እንዲጠቀስ ያልፈለጉ የባቱ ከተማ ነዋሪ ባለፈው ሰኞ ምሽት በከተማዋ ነበረ ያሉትን ሁኔታ እንዲህ ያስረዳሉ። ዊጠታ ገልገለ ሰዓት ሰኞ ዕለት ከሌሊቱ አምስት ሰዓት እስከ ዘጠኝ ሰዓት ድረስ በኦሮሞ ነፃነት ሰራዊትና በመንግስት ኃይሎች መካከል የተኩስ ልውውጥ ነበር። ይኸውም ቄራ ከሚባለው በከተማው መውጫ ላይ ከሚገኘው ትምህርት ቤት ወደ ቡታጅራ የሚወስደውን ዋና መንገድ ይዞ እስከ ባቱ ከተማ ፖሊስ ጣቢያ ድረስ ሲካሄድ ነበር። እኚሁ ነዋሪ አክለው በተኩስ ልውውጡ ከሁለቱም አካላት ጉዳት መድረሱን ገልጸው በዚህም የተነሳ በባቱ ከተማና አካባቢው የትራንስፖርት አገልግሎት መስተጓጎሉን ተናግረዋል። ወኒ ቶኮ በከሰን ትረከታ ምንም የመጓጓዣ አገልግሎት የለም። የታመሙ ሰዎች ወደ ሕክምና የሚሄዱበት አጥተው ተቀምጠዋል። በሌላ ዜና ከባቱ ከተማ በቅርብ ርቀት ላይ ባለችው በመቂ ከተማም ካለፈው ሳምንት እሑድ ምሽት ጀምሮ በተከሰተ ግጭት ንብረት መውደሙንና አራት የነዳጅ ማደያ ጥበቃዎች ታግተው መወሰዳቸውን በከተማዋ እንዳለ በገለጹት የፀጥታ ችግር ሳቢያ ስማቸው እንዳይጠቀስ የጠየቁ ነዋሪ አስረድተዋል። ጉያላማሰዲከነጋጉረዳንዲ ዋንጆወይ ከራ ወራና ሞከቴሰ ጅሩ ከራን ባለፉት ቀናት በጫካ ባሉ ታጣቂዎች የጉዞ እቀባ የሚል ጥሪ ተላልፈዋል። መንግስት የተሽከርካሪ ባለቤቶችን በግዳጅ እያሰማራ ነው። ታጣቂዎቹም ይህ እንዴት ይሆናል በሚል ይመስላል እርምጃ ሲወስዱ ነበር። ለምሳሌ ባለፈው እሁድ ምሽት አንድ የጭነት ተሽከርካሪ በፈጣን መንገድ ላይ ተቃጥለዋል። ባለፈው ሰኞ ምሽትም የተባበሩት በሚባል ማደያ አካባቢ ከምሽቱ ሰባት ሰዓት እስከ ስምንት ሰዓት ድረስ በተፈጸመ ጥቃት አንድ የነዳጅ ቦቴና ባጃጆች ተቃጥለዋል። በተጨማሪም በማደያው በጥበቃ የነበሩ አራት ሰዎችም በጥቃት አድራሾቹ ታግተው ተወስደዋል። ወደ ከተማው ወጥቼ የነዳጅ ቦቴው መቃጠሉን አይቻለሁ። የመንግስት የጸጥታ ኃይሎች በከተማዋ ውስጥ ሲዘዋወሩ ተመልክቻለሁ። ከተማዋ የውጥረት ድባብ ይታይባታል። እኚው የመቂ ከተማ ነዋሪ አሁን ከከተማዋ በመነሳት ወደ ቅርብ ከተሞች የሚደረጉ ጉዞዎች በጸጥታ ስጋት ምክንያት መስተጓጎላቸውን ገልጸዋል። ይህም ሚያዝያ አንድ ቀን 2016 ዓ ም የኦሮሞ ነፃነት ግንባር የፖለቲካ ኃላፊ አቶ በቴሩ ጌሳ በመቂ ከተማ መገደላቸውን ተከትሎ የኦሮሞ ነፃነት ሰራዊት ካለፈው ሳምንት ቅዳሜ ሚያዝያ አምስት ቀን አንስቶ የጉዞ እቅባ በመጣሉ ምክንያት እንደሆነ አስረድተዋል። በመቂና በባቱ ከተሞች አለ ስለተባለው የጸጥታ ችግር ከከተሞቹ አስተዳደሮችና የፖሊስ ኃላፊዎች ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ይሁንና የኢትዮጵያ መከላከያ ሰራዊት ሰሞኑን በማህበራዊ ትስስር ገጾቹ ምስራቅ ሸዋን ጨምሮ በተለያዩ የኦሮሚያ ክልል ዞኖች ግጭቶች እንዳሉ የሚያመላክቱ መረጃዎችን ማስነበቡ ይታወሳል። ለአሜሪካ ድምፅ ገልሞዳዊት ከአዳማ። ቀጣዩ ዘገባ በሱዳን የሚካሄደው ጦርነት በሕፃናት ላይ ያደረሰውን ስቃይ ይመለከታል። በሱዳን በመካሄድ ላይ ያለው ጦርነት በተለይም በሕፃናት ላይ አስከፊ ተጽዕኖ አሳድሯል። ሕይወታቸውን ለማትረፍ ወደ ጎረቤት ሀገራት በሚሸሹበት ወቅት አንዳንዶቹ ከወላጆቻቸው ተለያይተዋል፣ ስቃይም ገጥሟቸዋል። የቪኦኤዋ ሺላ ፖኒ በደቡብ ሱዳንና ሱዳን ድንበር ላይ ከምትገኘው ሬንክ ከተማ እንደላከችው ዘገባ ከሆነ አንዳንዶቹ ሕፃናት ለጊዜው እንደ ወላጅ ከሚንከባከቧቸው ሰዎች ጋር በመኖር ላይ ናቸው። እንደሚከተለው ተጠናቅረዋል። ደብራ ብለን የሰየምናት ሕፃን በሱዳን ከአንድ ዓመት በፊት ጦርነቱ ሲፈነዳ ገና አንድ ወር እንኳ አልሞላትም ነበር። ትክክለኛ የተወለደችበትን ቀን ማንም አያውቅም። እንዳለመታደል ሆኖ የተወለደችበትን ቀን ልታውቅ የምትችለው ወላጅ እናቷ የደረሰችበት አይታወቅም። የ24 ዓመቷ ጉፍራን ሐመድ አልኑር እንደ ወላጆና ደብራን በመንከባከብ ላይ ነች። እናቷ እንደሆንክ ይሰማኛል። በሱዳን ባሳለፍነው መከራ ምክንያት ታሳዝነኛለች ብላለች። ጉፍራን እንባዋ በጉንጯ እየወረደ በጊዜያዊ መጠለያው ባለ አንድ አሮጌ የሆስፒታል አልጋ ላይ ተቀምጠዋል። መጠለያው ሬንክ በተባለና በሱዳንና በደቡብ ሱዳን ድንበር ላይ በሚገኝ ከተማ ይገኛል። ወደ ሆስፒታሉ የመጡት ደብራን ትንሽ ሀመም ስላደረጋት ነው። ደብራ ደቡብ ሱዳን ያለውን ሁከት ሽሽት ላይ በነበረች ሴት አማካይነት ወደ ደቡብ ሱዳን ተወስዳለች። ሴቲቱ ድንበሩ ላይ ስትደርስ ለዓለም አቀፉ የሕፃናት አድን ድርጅት አስረከበቻት። ድርጅቱ ደግሞ ለጉፍራን አስረከባት። ጉፍራን ራሷ በሱዳን ባለው ጦርነት ምክንያት ሕይወቷ ተመሳቅሎ ወደ ደቡብ ሱዳን የመጣች ናት። ያኔ እንደ ልጄ ነው የማሳድጋት። ባለፈው ዓመት ሚያዝያ ወር ላይ ጃን ብለን የምንጠራው የአስራ ሁለት ዓመት ልጅ ዓመት በዓልን ከወላጆቹ ጋር ለማሳለፍ ከኬንያ ወደ ሱዳን ተጓዘ። ከሦስት ቀናት በኋላም ጦርነቱ ፈነዳ። በአራተኛው ቀን ሁለቱንም ወላጆች አጣ። ከወላጆቼ ጋር ለሦስት ቀናት ቆየው። በአራተኛው ቀን ጦርነቱ ጀመርም። እናትና አባቴ ሥራ ፍለጋ ነበር የሄዱት። ሁለቱንም ወላጆቼን ገደሏቸው። እነዚህ በሱዳን ለአንድ ዓመት የተካሄደውና በሺዎች የሚቆጠር ሕይወት የቀጠፈው ጦርነት በሕፃናት ላይ ያደረሰውን ሰቆቀያ ከሚያሳዩ ታሪኮች የተወሰኑ ናቸው። ፖርን ፐንጂብ በደቡብ ሱዳን የሕፃናት አድን ድርጅት ኃላፊ ሲሆኑ እርሳቸው እንደሚሉት ሱዳንን ለቀው ከሚወጡት አብዛኛዎቹ ከ18 ዓመት በታች የሆኑ ልጆች ናቸው። በሱዳን ጦርነቱ ከጀመረ ወዲህ ስድስት መቶ ሺህ የሚሆኑ ተመላሾችና ስደተኞች በጆዳ ድንበር በኩል ሬንክ ደቡብ ሱዳን ደርሰዋል። ጃንን ጨምሮ በመጠለያ የሚገኙት ሕፃናት ሁሉም በሚባል ደረጃ ትምህርት አያገኙም። በሕፃናት አድን ድርጅቱና አጋሮቹ በተዘጋጀው መጠለያ ባለ ሜዳ ላይ ኳስ በመጫወትና የሥነ ጥበብ ሥራዎችን በመለማመድ ጊዜያቸውን ያሳልፋሉ። የመጫወት ከሆነ አእምሮይም እረፍት ያገኛል። እዚህ ስመጣ ኳስ አገኛለሁ፣ እጫወታለሁ። የሕፃናት አድን ድርጅቱ ኃላፊዋ እንደሚሉት ልጆቹ የተለያዩ ጨዋታዎችን መጫወታቸው በአገራቸው ያሳለፉትን መከራ እንዲረሱ ይረዳቸዋል። ለእኛ ለአዋቂዎች ትንሽ ሊመስል ይችላል፣ ለልጆች ግን ትልቅ ስፍራ ነው። በተጨማሪም አብዛኞቹ የነገር ናቸው። ህጻናት የሚፈልጉት የቅርጫትና የእግር ኳስ ወይም አዲስ ልብስ ሳይሆን ወደ ትምህርት ቤት መመለስ እንደሆነ በግልጽ ነግረውናል። ህፃኑ ጃን ግን ከዚህ ቀደም ህይወቱ እንደናፈቀው ይናገራል። ኬንያ እንደነበርኩ ትምህርት ቤት ይሄድ ነበር። እዚህ ትምህርት ቤትም ሆነ ገንዘብ የለም፣ የሚበላም የለም። እንዲህ ነው የምንኖረው። እንደ ሕፃኗ ደብራ ተንከባካቢ የሌለው ጃን የሕፃናት አድን ድርጅቱ ባዘጋጀው መጠለያ ውስጥ ጊዜውን ያሳልፋል። የደብራ እናት ምን እንደ ገጠማትና የት እንዳለች በሕይወት ትኑር ወይም ትሙት የሚያውቅ የለም። ሕፃኗ ግን ፍቅርንና እንክብካቤን እንግዳ ከሆነችና ከማትዛመዳት ጉፍራን በማግኘት ላይ ነች። ጉፍራንም ብትሆን በሱዳን ያለው ጦርነት ሕይወቷንና ሕልሟን ያጨናገፈባት ስደተኛ ነች። አሁን በሕይወቷ ዋናው ነገር ሕፃኗን ማግኘቷ እንደሆነ ትናገራለች። ሺላ ፖኒ የላከችው ዘገባ። እንግዲህ ወንደነኝ ዋሽንግተን ዲሲ ከአሜሪካ ድምፅ የሚተላልፍላችሁ የረቡዕ ምሽት ስርጭታችን እንደቀጠለ ነው። የመጀመሪያውን አጋማሽ ያጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ዝግጅታችን ዲሞክራሲ በተግባር ነው። በዛሬው ዲሞክራሲ በተግባር ሁለት ጉዳዮችን ይዘናል። ወደ መጀመሪያው ጉዳይ ስናልፍ ሩሲያ ዩክሬንን ከወረረች ሁለት ዓመት በኋላ ወታደራዊ እርዳታን ወደ ኪቭ በመላክ ጉዳይ ላይ በዩናይትድ ስቴትስ በዲሞክራትና ሪፐብሊካን የምክር ቤት አባላት መካከል ልዩነቶች ተፈጥረዋል። የፓርቲዎቹ ግንባር ቀደም ፕሬዚዳንት እጩዎች በዩክሬን ባለው የሩሲያ ጦርነትን አያያዝ በተመለከተ የሚለያዩበት መንገድን ያስረዳሉ። የቪኦኤ ዘጋቢ ካሮላይን ፕርሱቲ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ለሁለት ዓመታት በዩክሬን የሚካሄደው ሁሉን አቀፍ ጦርነት ቀጥሏል። በዚህ ሳምንት ዩናይትድ ስቴትስ በዩክሬን የሩሲያ ሚሳኤሎችን ጥቃቶችን የሚመክቱ ሃዋክ የተባሉ 138 ሚሊዮን ዶላር የሚያወጡ የተሻሻሉ የአየር መከላከያ መሳሪያዎችን ሽያጭ አጽድቃለች። ፕሬዚደንት ባይደን ዩክሬን የሩሲያን ወረራ ለመቋቋም የዩናይትድ ስቴትስን ድጋፍ እንደምትሻ የአሜሪካን ወቅታዊ ሁኔታ አስመልክቶ ባለፈው ወር ባሰሙት ንግግራቸው ተናግረዋል። በዚህ ክፍል ውስጥ ያለ ማንም ሰው ፑቲን በዩክሬን ያቆማሉ ብሎ የሚያስብ ከሆነ በእርግጠኝነት እነግራቸዋለሁ አያቁሙም። ከዩክሬን ጋር ከቆምንና ራሷን እንድትከላከል አስፈላጊውን መሳሪያ ካቀረብንላት ዩክሬን ፑቲንን ልታቆም ትችላለች። ወረራው ከተጀመረበት ጊዜ ጀምሮ የባይደን አስተዳደር በሩሲያ ግለሰቦችና ተቋማት ላይ ማዕቀብ ጥሏል፣ ለዩክሬን የ75 ቢሊዮን ዶላር እርዳታ ልኳል። እንደ ዩክሬን ልጅነታቸው ስደተኛው ስቲቭ ካሳሊዝ ድምፃቸውን ለባይደን እንደሚሰጡ ይናገራሉ። ለእኔ እንዳለመታደል ሆኖ እዚያ ያለውን ጦርነት መመልከቱ፣ ፑቲንን እና ሕዝቡን መመልከት፣ ፕሬዚደንት ትራምፕ ቢያንስ በስሜት ማበራቸውን መመልከት በጣም አስፈሪ ነው። እዚህ የሩሲያው ፕሬዚደንት ፑቲን እና በወቅቱ ፕሬዚደንት የነበሩት ትራምፕ ተገናኝተው ነበር። ከእርሶ ጋር በመሆኔ ክብር ይሰማኛል። አመሰግናለሁ። በጣም አመሰግናለሁ። በፕሬዝደንትነት ዘመናቸው ዶናልድ ትራምፕ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር የነበራቸውን የቅርብ ግንኙነት ጠብቀዋል። ከአምስት ዓመት በኋላም ዩክሬንን በመውረራቸው ብልህ ሲሉ ጠርተዋቸዋል። ዋሽንግተን ፖስት ትራምፕ ዩክሬን መሬት ለሩሲያ እንድትሰጥ ግፊት በማድረግ ጦርነቱን እንደሚያቆሙ ዘግቧል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ያንን ኋላ ቅር ሐሳብ ብለውታል። ትራምፕ በቅርቡ በተካሄደው ምርጫ ቅስቀሳቸው ላይ ለዩክሬን በሚከፈለው የኔቶ መዋጮ ወደኋላ ቀርቷል ካሉት የአንድ ሀገር መሪ ጋር ያደረጉትን ምልልስ አስታውሰዋል። እንግዲህ እንዳሉት ካልከፈልንና በሩሲያ ከተጠቃን ትከላከሉልን አላችሁ ሲሉኝ፣ አይ አልከላከልላችሁም፣ እንዲያውም እነሱ ያሻቸውን እንዲያደርጉ አበረታታቸዋሉ አልኳቸው። ባይደን እና ትረምፕ የዩክሬን ጦርነት እንዴት ማስቆም ይቻላል በሚለው ላይ በእጅጉ ይለያያሉ። እንደ አውሮፓ አቆጣጠር በ2024 የትረምፕ ቃል አቀባይ የነበሩት ካሮሊና ሌቪት እንዲህ ይላሉ። ፕሬዚደንት ትራምፕ ለአሜሪካ ሕዝብ ቃል ገብተዋል። ስለዚህ እሳቸው ሁለቱም ወገኖች የሰላም ስምምነት እንዲደራደሩ በማድረግ የዩክሬኑን ጦርነት ለማስቆም ይችላሉ ብለው ሊያምኑ ይችላሉ። የኒው ሃምፕሻየር መራጩ አይዛክ ጊር ድምፃቸውን ለትረምፕ የሚሰጡት በዚህ ምክንያት ነው። ከየትኛውም የውጭ ጦርነቶች እንድንርቅ ወታደራዊ ወጪያችን እንዲቀንስና ወታደሮቻችንን ወደ አገር ቤት እንዲመለሱልን ወይም በአገራቸው እንዲቆዩ ማድረጉ ለእኔ እጅግ በጣም አስፈላጊ ነው። ይህ በእንዲህ እንዳለ ለዩክሬን እንዲላክ የቀረበው የ60 ቢሊዮን ዶላር ወታደራዊ እርዳታ ረቂቅ ውሳኔ ሳያገኝ በምክር ቤት ውስጥ ይገኛል። በዲሞክራሲ በተግባር ዝግጅታችን ሁለት ጥንቅሮች እንዳሉ አስታውቂ ነበር። ሁለተኛውን ጥንቅር በነገው ምሽት እናሰማችሁንና ወደ ሚቀጥለው ዘገባ እናልፋለን። ዘሉሚናስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል በስተቀር በሌሎች ክልሎች የሚገኙና በተለያየ ምክንያት ትምህርታቸውን ያቋረጡ ተማሪዎችን ያግዛል። እንዲሁም ለድህረ አደጋ ሰቀቀን የተጋለጡ መምህራንን እና ተማሪዎችንም ይደግፋል። ኤደን ገርመው የተቋሙን የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ሀይሉን እንዲሁም በትግራይ ክልልና ድሬዳዋ ከተማ ያሉ እናቶችን አነጋግራ ቀጣዩን ዘገባ አሰናድታለች። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። ትምህርት የተቋረጠ ሁለት ሺህ አስራ ሁለት ነው ጦርነት ተገባ በኋላ የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮ ሳያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልመነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት ዓመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት። ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው ብለን መጠየቅ ነው የመጀመሪያው ጥያቄ የመጀመሪያ ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜው ይባክንበት በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭቱ እስከቆየን አዋቂች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው አይደለም አስር ዓመት ሲሞላት እንግዲህ ትምህርት ልጅ ጀምር ነው በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊዮን የሚቆጠሩ ቅድም እንደነገርኩ ሀያ ሚሊዮን ልጆች የሚሆኑ እድሜያቸው ሰባቱ ደርሰው መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፋለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራንና አሰልጥናን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደረግ ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉምነስ ፍንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝታለሁ በዚህ ትምህርቱንም፣ በፊት አቋርጦብኝ ነበረ። አሁን ጠዋትና ከሳትም ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛ። ከችግር የተነሳ ነው፣ ኢኒፎርም ማጣትና በቃ ደበረ ከማጣት የተነሳ ነው። ያንን ያው ስላላም ዋለውለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ ምልከዋለሁ። በቃ ከዛ ችግር ነው የማቋርጠ አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ያመጣን ያለች የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። እንደዚህ ራሱ በጣም ተደንቃሉ። ዓመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ ዓመት ወደ ሶስተኛ አልፎ ይኸው እውቀታቸውን ብዝኛ መንበብ ነው። ይሄ በጣም ማደንቅ ነገር ነው። በጣም በጣም ጥሩ ነው። ሉሚኖስ ፈንድ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከሶስት መቶ ሺህ በላይ ልጆች በዚህ መራ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ። እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። አበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ነው የሚፈልጉት እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው የተቋሙ ዲሬክተር ዶክተር አለማየሁ ታዲያ፣ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ የአእምሮ ጠባሳ እና እንዲሁም ደግሞ ፒቴስድ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺህ ሀያ ሁለት ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም? እንዳልሽው ልጆቹ ምንድነው የሚባለው፣ በአእምሮ ጎድተዋል፣ ትራውማታይዝድ ወርተዋል። ቤት የላቸው፣ አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው አንደኛው በትራውማ ሂሊንግ የምንለው መጀመሪያ አጠምተን ማለት የትራውማ ሂሊንግ አጠምተን፣ ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ እስኪሎች ያሉበት እዚህ ውስጥ እሱን ጨምርን እንደ ካሪክለም፣ ሶስተኛ የትምህርት ቤት ምገባ ጨምሮ ዘ ሴም ቲንግ አንድ አይነት ነገር ነው ትግራይ ያለ ነው። ናይ መጀመሪያ ፊትን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳጠና ታደረገ። እንዲሁም ግሎባሊ ን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችንን የቀረጽነው። ዘለመነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ክብራትና ክብራን አሁን የደረሰኝ ዜና አለ። የኦሮሞ ና የትግራይ ማህበረሰብ አባላት ጦርነት እንዲቆም የሚጠይቅ ሰልፍ አካሄዱ ይላል። ዋሽንግተን ዲሲ አካባቢ የሚኖሩ ትውልድ ኢትዮጵያ የኦሮሞ ማህበረሰብ አባላት የኦነግ የፖለቲካ ዘርፍ ኃላፊ የነበሩት የአቶ በቴ ኦርጌሳ ግድያን የሚቃወም ሰልፍና የሻማ ማብራት ስነ ስርዓት አከናውነዋል። ኢትዮጵያ ውስጥ ከኦሮሞ ተወላጆች በኦሮሞ ተወላጆች ላይ ይደርሳል ያሉትን ግድያ ተቃውሞ ጦርነት እንዲቆምም ጠይቀዋል። በሌላ በኩል በዚሁ አካባቢ ሰልፍ ያደረጉት ትውልደ ኢትዮጵያ የትግራይ ተወላጆች ጦርነት እንዲቆም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲከበርና ተገቢው እርዳታ ወደ ክልሉ እንዲገባ የሚጠይቅ ሰልፍ አካሂደዋል። ሰልፈኞቹ ባነሷቸው ጥያቄዎች ዙሪያ ከኢትዮጵያ ኤምባሲ ምላሽ ለማግኘት ሞክረን ነበር። በስልክ ያገኘ ናቸው ኃላፊ አምባሳደሩን አነጋግረው ምላሽ እስከሚያገኙ ድረስ የሚነግሩን ነገር እንደሌለ ገልጸውልናል። ምላሻቸውን እንዳገኘን እንመለሳለን። አድማጮች፣ በዚህ ዘገባ ላይ ተጨማሪ መረጃ ከዌብሳይታችን ላይ ማግኘት እንደምትችሉ እንገልጻለን። ወደ ስፖርት ዘገባ ነው የምናልፈው። በቤጂንግ የግማሽ ማራቶን ላይ የተፈጠረውን ክስተት እንደሚያጣራ የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። በቤጂንግ ግማሽ ማራቶን ላይ የተሳተፈው ኢትዮጵያዊ አትሌት ያለ ፌዴሬሽኑ እውቅና መሆኑንም ጸሐፊው ተናግረዋል። ጸሐፊው አቶ ዮሐንስ እንግዳ አትሌቱ ፍቃድ ሳያገኝ የሄደ ቢሆንም ከተለያየ ቦታ ጥያቄ እየመጣ ስለሆነ እናጣራለን ብለዋል። በእሁዱ ውድድር የተሳተፉ ሶስት አፍሪካውያን አትሌቶች ሆን ብለው ቻይናዊ አትሌት እንዲያሸንፍ አድርገዋል መባሉን ተከትሎ ከዚህ በኋላ ቁጥጥሮችን እንደሚያጠናክር የቻይና አትሌቲክስ ማህበር አስታውቋል። ኬኔዲ አባተ ዝርዝሩን ያሰማናል። ባለፈው እሁድ ሚያዝያ ስድስት ቀን በቤጂንግ በተካሄደው የግማሽ ማራቶን ውድድር ላይ ሆን ብለው የቻይናው አትሌት ሄጂያ እንዲያሸንፍ አድርገዋል ከተባሉ ሶስት አፍሪካውያን አትሌቶች አንዱ ኢትዮጵያዊው ደጀኔ ኃይሉ ነው። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ዮሐንስ እንግዳ በግል ለመወዳደር ወደ ቻይና የሚሄዱ አትሌቶች ከፌዴሬሽኑ እውቅና ሳያገኙ በራሳቸው መንገድ እንደሚሄዱ ገልጸዋል። ለዚህ ደግሞ ምክንያቱ ኤምባሲው ቪዛ ለመስጠት የፌዴሬሽኑን ድጋፍ የማይጠይቅ በመሆኑ እንደሆነ ገልጸው በእሁዱ የቤዢንግ ግማሽ ማራቶን ላይ ስለተሳተፈው ኢትዮጵያዊ አትሌትም ፌዴሬሽኑ መረጃ እንዳልነበረው አመልክተዋል። ስለተባለው አትሌት ስለሮጠው ሩጫ ፌዴሬሽኑ የሚያውቀው መረጃ የለ። በፌዴሬሽኑ ስር አልፉም ለማለት ፈልጌ ሌሎች ሀገሮች ላይ የሚደረጉ ውድድሮች ቢሆን ስሩ ፌዴሬሽን ነው የሚሄደው። ዲቴል ሁኔታዎችን አይተን ለኤምባሲዎቹ የትብብር ደብዳቤ ይጽፋለን አጣርተን። ከቻይና ጋር የሚያያዙ ግን ልጆች ቀጥታ ነው የሚወዳደሩት። ምንም እንኳን አትሌቱ በውድድሩ ላይ የተሳተፈው በፌዴሬሽኑ እውቅና ባይሆንም ፌዴሬሽኑ ስለተፈጠረው ክስተት እንደሚያጣራ አቶ ዮሐንስ ተናግረዋል። ፌዴሬሽኑ ይህ ቻይና የሚደረግ ልጆቻችን ናቸው ነገ ይሄ ልጅ ዶፒንግ ብያልኩ የኢትዮጵያ አትሌት ዶፒንግ ተያዘ ተብሎ አገሪቷ ነች የምትቀጣው። ስለዚህ ያው ቶታሊ ምንም ኮንሰርን የለንም ማለት አይደለም። የተለያዩ ጥያቄዎች ከተለያዩ ቦታዎች ላይ እየመጡም ስለሆነ ለማጣራትም እንሄዳለን። እኛ እውቅና ባንሰጠው የሮጡ አትሌቲክስ ነው። ስለዚህ እንደ ፌዴሬሽን የምናይበት አግባብ ይኖራል። በቤጂንጉ ውድድር ላይ ስለተፈጠረው ሁኔታ ይፋ የሆኑ የቪዲዮ ምስሎች ኢትዮጵያዊው ደጀኔ ኃይሉ ኬንያውያኑ ሮበርት ከተር እና ዊሊም ናንጋት፣ ቻይናዊው አትሌት ሂጂያ ወደፊት እንዲያልፍ በእጃቸው ምልክት ሲሰጡና እነርሱ ፍጥነታቸውን ሲቀንሱ ያሳያሉ። ውድድሩን ሂጂያ አንድ ሰዓት ከ03 ደቂቃ ከ44 ሰከንድ በሆነ ጊዜ በአንድ ሰከንድ ልዩነት አሸንፏል። ክስተቱን ተከትሎ የቻይና አትሌቲክስ ማህበር ከዚህ በኋላ በጎዳና ላይ የሚደረጉ የሩጫ ውድድሮችን ቁጥጥር እንደሚያጠናክር መግለጹን ሮይተርስ ዘግቧል። የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ዮሐንስ እንግዳ ምናልባትም ደጀኔን ጨምሮ ሶስቱ አትሌቶች በአሯሯጭነት ተሳትፈው ሊሆን እንደሚችል የሚገልጹ አንዳንድ ያልተጣሩ መረጃዎች እንዳሉ ገልጸዋል። ቻይናዊው ሆን ብሎ እንዲያሸንፍ አድርገዋል የተባሉት ሶስቱ አትሌቶች ተወዳዳሪ ሳይሆኑ ቻይናዊውን ለማሯሯጥ የተሳተፉ መሆናቸውን ከሶስቱ አትሌቶች አንዱ የሆነው ኬንያዊው ምናንጋትም ለቢቢሲ መናገሩን የሮይተርስ ዘገባ ያመለክታል። በአትሌቶቹ ደረት ላይ የነበረው መለያ ምልክት ግን አሯሯጭነታቸውን የሚያሳይ እንዳልሆነ ተገልጿል። የውድድሩ አዘጋጆች ጉዳዩን በመመርመር ላይ መሆናቸውን ሰኞ እለት መግለጻቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ለምሽቱ ለመጨረሻ የያዝነው ዘገባ በገዢ ብዛት አንደኝነቱን ለአርባ ሁለት ዓመታት ይዞ የዘለቀውን የፎርድ መኪና ይመለከታል። በዩናይትድ ስቴትሱ ፎርድ ኩባንያ የሚሰራው ኤፍ አንድ መቶ አምሳ ሞዴል ፒካፕ በገዢ ብዛት ከአርባ ዓመታት በላይ ቀዳሚነቱን ይዘዋል። ቆንጅታ የዝርዝሩን ታሰማናለች። የፎርድ ሞተር ኩባንያ ሰራተኞች ኤፍ 150 ሞዴል በሚባሉት ባለ እቃ መጫኛ መኪናዎቻቸው በጣም ይኮራሉ። ጃን ኤመርት የፎርድ ኩባንያ ዋና ስራ አስኪያጅ ናቸው። ኤፍ ሲሪስ የሚባሉት ሞዴሎች ለ47 ዓመታት ዩናይትድ ስቴትስ ውስጥ ተወዳጅ መኪናዎች ነበሩ። ለ42 ዓመታት ደግሞ በተከታታይ በገዢ ብዛት መኪናዎቹን አንድም የሚወዳደራቸው አልነበረም። ታዲያ አሜሪካውያን ከአያት ቅድመ አያቶቻቸው ጀምረው ይህንን የፎርድ ሞዴል መኪና ደጋግመው የሚገዙበት ምክንያት ምን ይሆን? ቮ አደምስ አሁን ከኩባንያው በሊዝ ያወጣው ኤፍ 150 መኪናው ሁለተኛው ነው። እንደገና እሱን አይነት ልገዛ ወስኛ አለው። ምክንያቱም ቤት ስለገዛው የቤት ዕቃ ማጓጓዝ አለብኝ። የሚሸጡ ዕቃዎችን ማውጣት አለብኝ ስለዚህ እሱ ባለ ዕቃ መጫኛ መኪና ያስፈልገኛል። መኪና ውስጡም በጣም ደስ ይላል። ባለቆዳ መቀመጫውም ይሁን ባለጨርቁ ቆንጆ ነው። ትልቅ በጣት በመንካት የሚሠራ የኮምፒውተር መቆጣጠሪያ ተች ስክሪን አለው። በጣም ነው ደስ የሚለው። ፎርድ እንደ አውሮፓውያን የዘመን አቆጣጠር በ1948 መስራት የጀመረውን ይህንን ሞዴል እያሻሻልን ለመስራት ደንበኞቻችን የሚሰጡን አስተያየት በእጅጉ እየጠቀመን ነው ብሏል ደንበኞቻችን ከማንም ይበልጥ በደንብ እናውቃቸዋለን። ኤፍ አንድ መቶ ሀምሳ ሞዴሎቻችንን በየጊዜው እያሻሻልን እያወጣንን። ኮሪ ዊሊያምስ የዲርቦርኑ የፎርድ የመኪና ፋብሪካ ስራ አስኪያጅ ናቸው። ስትገባ ውዶቹ ቅንጡ መኪናዎች ውስጥ የገባ ነው የሚመስልህ። ባለ ዕቃ መጫኛው ፒክአፕ መሆኑን ትረሰዋለ። በዲርቦርን የፎርድ ፋብሪካ በየቀኑ የአስር ሰዓት ፈረቃ ሁለት መቶ ሰራተኞች አሉ። ያለማቋረጥ ነው የሚሰሩት። ሞተሩ በደንብ መስራቱ ይፈተሻል፣ ይገጣጠማል፣ አልቆ ይወጣል። የመኪና መገጣጠሙ፣ የፍተሻው ሂደት የሚከናወነው ቦታው ላይ በሚሰሩት ባለሙያዎችና በኮምፒውተሮችም ጭምር ሲሆን በዚህ መልክ በሰውና በኮምፒውተር ህብረት በየ53 ሰከንዱ አንድ ደቂቃ በማይሞላ ጊዜ ማለት ነው፣ አዲስ መኪና ተሰርቶ ይወጣል። መኪና ለመስራት የሚሰራው ሰው ያስፈልጋል። ኤዋንም ይሁን ማናቸውም ቴክኖሎጂ ከባለሙያው ጋር በቅንጅት የሚሰራው ሁሉም የመኪና ማምረቻ ቦታ የራሱ ኮምፒውተር አለው። ያም ባለሙያውን የሥራውን ጥራት በማረጋገጥ ረገድ ይረዳዋል። ከዲትሮይት ከተማ ወጣ ብሎ በሚገኘው በዚህ የፎርድ መኪና መሸጫ ከሚሸጡት የፎርድ ሞዴሎች ውስጥ ኤፍ 150ዎቹ 50 ከመቶውን ይይዛሉ። ስራ አስኪያጁ ጂም ኤልደርስም የሚነዱት እሱን ነው። መኪናው ከቤተሰባችን አኗኗር ጋር በደንብ ይሄዳል። እኔ በእርግጥ በግንባታ ዘርፍ አይደለም የምሰራው። ቢስክሌቶቻችንን ጭኝ ወስድበታለሁ። ወደ ቤት የማመጠው ዕቃ ካለ ጭንበታለሁ የሚጎተት ትልቅ ይሁን ትንሽ የእቃ ማጓጓዣ ቀጥየበት ልጠቀምበት እምችላለሁ። በየቀኑ የምፈልገውን ነገር አደርግበታለሁ ማለቴ ነው። ኬቪን ክብራትና ክብራን። ስርጭታችን በዚህ ተጠቃለሁ። አልሳስተናግዳቸው ያምሽት እንግዲህ ወልዴ። ስርጭቱን ከስቱዲዮ የተቆጣጠረልን ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ስትለኝ።